ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19፣ በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ ሚያዝያ 1 2008 ዓ.ም ፕሮግራሙን ጀመረ። ተመጣጣኝ የምርጫ ሥርዓት መዘርጋት ብቻውን ዲሞክራሲን አያጠናክርም ይላሉ የአዲስ አበባ ዩኒቨርሲቲው ምሁር። የፖለቲካ ምህዳሩ ምን ያህል ነው? የሲቪል ማህበረሰቡ፣ የሚዲያው፣ ሌሎች የዚህ ሁሉ መስተጋብር ውጤት ነው የሚሆነው እንጂ የምርጫ ስርዓትን ብቻ በመቀየር ዲሞክራሲን የሚያፋጥንና የሚያጠናክር ሁኔታ ይመጣል ለማለት ትንሽ አስቸጋሪ ይመስለኛል። ዶክተር አስናቀ ከፋለ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት መምህር ናቸው። በምሽቱ ዝግጅታችን በስፋት ይመለሳሉ። የሙዚቃ ቃናም አለን። ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሶሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ኢትዮጵያ ካጋጠማት ባለፉት 50 ዓመታት ውስጥ ከደረሱባት ድርቆች ሁሉ በከፋው የዘንድሮው ድርቅ ቢያንስ 6 ሚሊዮን ሕፃናት እጅግ ለበረታ የምግብ እጥረት መጋለጣቸውን ሕፃናት አድን ወይም ሴቭ ዘ ቺልድረን የሚባለው ዓለም አቀፍ የረድኤት ድርጅት አስታወቀ። ኢትዮጵያ ውስጥ ጉብኝት እያደረጉ ያሉት የሴቭ ዘ ቺልድረን አዲሷ ዋና ሥራ አስፈጻሚ ኤል ቶርኒንግ ሽሚት ቤተሰቦች ምግብና ውሃ ፍለጋ እየተነቀሉ ወደ ራቁ አካባቢዎች መሄድ መጀመራቸውን ተናግረዋል። ግማሽ ሚሊየን ሕፃናት ለብርቱ ረሃብ የሚጋለጡት በያዝነው የአውሮፓ 2016 ዓመተ ምህረት ውስጥ መሆኑንና አሁንም ያለውን ሁኔታ ከትናንት በስቲያ ተዘዋውረው መመልከታቸውን ቶርኒንግ ሽሚት ከዘጋቢያችን ኪም ሌዊስ ጋር ባደረጉት ቃለ ምልልስ አመልክተዋል። የሴቭ ቺልድረን ኃላፊ ለዓለም ማኅበረሰብም ጥሪ አሰምተዋል። And what we're urging now, the international community, is to come forward. ሕጻናት ከዚህም ለከፋ ረሃብና ጉዳት እንዲሁም ለውሃ ወለድ በሽታዎች ከመጋለጣቸው በፊት ዓለም አቀፉ ማኅበረሰብ ፈጥኖ እንዲደርስ ሚስ ኤል ቶርኒንግ ሽሚት አሳስበው፣ የኢትዮጵያ መንግሥት የድርቁን መዘዞች ለመጋፈጥ የተቻለውን ሁሉ እያደረገ ቢሆንም ብቻውን ሊወጣው የሚችል አለመሆኑን አስታውቀዋል። የዚህ ዘገባ ዝርዝር ሰሞኑን በሌሎች ዝግጅቶች ይቀርባል። ጅቡቲ ትናንት ባካሄደችው ምርጫ የአሁኑ የፕሬዝዳንት ኢስማኤል ኦማር ጌሌ 87 ከመቶ በሆነ ድምፅ አሸንፈዋል ሲሉ የሀገሪቱ የአገር ግዛት ሚኒስትር አስታውቀዋል። ድምፅ ቆጠራው መጠናቀቁንና ጊሌ በመጀመሪያው የምርጫ ዙር ማሸነፋቸውን ሚኒስትሩ ሐሰን ኦማር መሐመድ ለቪኦኤ በሰጡት ቃል ገልጸዋል። በ1992 ዓ ም በኢትዮጵያ አቆጣጠር ስልጣን የጨበጡት ፕሬዚደንት ኢስማኤል ኦማር ጊሌ ለአራተኛ ተከታታይ የስልጣን ዘመን ማሸነፋቸው በተነገረበት በዚህ ምርጫ ለሌላ አምስት ዓመታት ቤተ መንግሥት ውስጥ እንደሚቀጥሉ ተገልጿል። የመን ውስጥ እየተንቀሳቀሱ ያሉት የአልቃይዳ ታጣቂዎች ዐሥራ አምስት የመንግሥት ወታደሮችን ዛሬ ማለዳ ገደሉ። ታጣቂዎቹ ወታደሮቹ ይጓዙበት የነበረውን የሲቪል ተሽከርካሪዎች ቅፈት አህዋር ከተማ ውስጥ በደፈጣ ካስቆሙ በኋላ ነው ወታደሮቹን አውጥተው የረሸኗቸው። ሌሎች 17 ወታደሮች በተኩስ ልውውጥ መቁሰላቸውን ነገር ግን በሕይወት መትረፋቸውንና ለጊዜው ያሉበትን እንደማያውቁ የአካባቢው ባለሥልጣናት ለሮይተርስ የዜና ወኪል ተናግረዋል። በሌላ በኩል ደግሞ ሁማን ራይትስ ዋች የሚባለው የሰብአዊ መብቶች ተሟጋች ቡድን ከትናንት በስቲያ ባወጣው መግለጫ በአንድ የየመን ገበያ ላይ ከሁለት ሳምንታት በፊት በሳውዲ መራሹ ጥምር ኃይል የአየር ድብደባ የተጣለውና ቢያንስ አንድ መቶ ሰው የገደለው ቦምብ አሜሪካ ሠራሽ መሆኑን አመልክቷል። በወቅቱ ባህሬን ይገኙ የነበሩት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በሚባለው ጉዳትና መሳሪያ ላይ የተጨበጠ ማስረጃ እንደሌላቸው ገልጸው መግለጫ ከመስጠት ተቆጥበዋል። የሳዑዲ አረቢያ ባለስልጣናት በሰጡት መግለጫ ከተገደሉት የሚበዙት የሁጤ አማጽያን ታጣቂዎች መሆናቸውን ቢናገሩም ሂውማን ራይትስ ዋች ግን በሲቪሎች ላይ የደረሰው ጉዳት እጅግ ከፍተኛ መሆኑን አመልክቷል። ቡድኑ እንዲህ አይነቱን ጥቃት በግድ የለሽነት የሚፈጸም ሆን ተብሎ የጦር ወንጀል ነው ብሎታል። ቤልጂግ ዋና ከተማ ብራስልስ ላይ ባለፈው ወር ከተጣለውና ሰላሳ ሁለት ሰዎች ከተገደሉበት አደጋ የሽብር አደጋ ጋር በተያያዘ የቤልጂግ የቤልጂግ ህግ አስፈጻሚዎች ሌሎች ሶስት ሰዎችን ዛሬ ፍትህ ፍርድ ቤት ማቅረባቸውን አስታውቀዋል። አውስትራሊያ አውስትራሊያ የአዶልፍ ሂትለር መኖሪያ የነበረውን ቤት ከያዙት ሰዎች ላይ ለመቆጣጠር ወይም ለመያዝ መወሰኗን አስታወቀች። ቤቱን ተቆጣጥራ የምትይዘው ኒዮናዚ የሚባሉ ዘመነኞቹ ናዚስቶች ቤተ መቅደስ አድርገው እንዳይጠቀሙበት ለመከላከል መሆኑ ታውቋል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎሄርትዝ፣ በ22 ሜትር ባንድ በ13860 ኪሎሄርትዝ፣ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ሚያዝያ 1 2008 ዓመተ ምህረት ምሽት ፕሮግራም ነው። አሁን ለምሽቱ የመጀመሪያ ወደሆነው ዝግጅት እንሸጋገር። ተመጣጣኝ የምርጫ ስርዓት መዘርጋት ብቻውን ዲሞክራሲን አያጠናክርም ሲሉ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ትምህርት ክፍል መምህር ዶክተር አስናቀ ከፋለ ተናግረዋል። ዶክተር አስናቀ ከአሜሪካ ድምፅ ጋር ባደረጉት ቃለ ምልልስ ዲሞክራሲ የብዙ ክንዋኔዎች መስተጋብር ውጤት ነው ብለዋል። በየምርጫ ክልሉ አንደኛ ሆኖ ያሸነፈ ፓርቲ ብቻ ፓርላማ የሚገባበት የኢትዮጵያ የአብላጫ ድምፅ ስርዓት በተመጣጣኝ ውክልና ስርዓት መተካት እንዳለበት አንዳንድ ተቃዋሚ ፓርቲዎች ያምናሉ። በጉዳዩ ላይ ውይይት እንዲደረግም የጠቅላይ ሚኒስትር ኃይለማርያም ደሳለኝን ይሁንታ አግኝተናል ሲሉ የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ተናግረዋል። ይህንን መነሻ በማድረግ ነበር ዘጋቢያችን እስክንድር ፍሬው ዶክተር አስናቀ ከፈለን ያነጋገረው የኢትዮጵያ ፓርላማ መቀመጫዎች የሚያዙት ከ547 የምርጫ ክልሎች አንደኛ ሆነው ባጠናቀቁ 547 እጩዎች ነው። አገሪቱ የምትከተለው የአብላጫ ድምፅ ስርዓት የዚህ መነሻ ነው። ሁለተኛና ሶስተኛ የወጡ ፓርቲዎች ያገኙት ድምፅ ተደምሮ አንደኛ ከወጣው ቢበልጥ እንኳን ውጤቱ ጥቅም የለውም። በአቋምና በአስተላለፍ የተበታተኑ ተቃዋሚ ፓርቲዎች ባሉበት ሁኔታ ደግሞ የዚህ ህግ ተጠቃሚ ገዢው ፓርቲ እንደሆነ የሚጠቁሙ ተቺዎች 查路。 ገዢው ፓርቲ አለው የሚሉትን ሀብትና የፈረጠመ ጡንቻ በመጥቀስም ውድድሮች ፍትሐዊ ሊሆኑ እንደማይችሉ ይጠቅሳሉ። ይህ ደግሞ በኢትዮጵያ ያሉ የተለያዩ የፖለቲካ አመለካከቶች፣ በርካታ ብሔር ብሔረሰቦች እና ሌሎች ልዩነቶች በፓርላማው እንዲወከሉ እንደማያስችል አንዳንድ ፓርቲዎች አምናሉ። እናም አሁን ባለው የአብላጫ የምርጫ ስርዓት ምትክ ተመጣጣኝ የውክልና ስርዓት መዘርጋት እንዳለበት ይጠይቃሉ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከሀገር አቀፉ የፖለቲካ ፓርቲዎች ምክር ቤት አባላት ጋር ባደረጉት ውይይት ጉዳዩ ተነስቶ እንደነበር የኢዴፓ ሊቀመንበር ዶክተር ጫኔ ከበደ ለቪኦኤ ተናግረዋል። ዶክተር ጫኔ እንዳሉት ጠቅላይ ሚኒስትሩም የተመጣጣኝ የውክልና ስርዓትን በተመለከተ ቢያንስ ውይይት ሊደረግ እንደሚችል አዎንታዊ ምላሽ ሰጥተዋል። በእርሳቸው በኩል በተጠና መንገድ ምሁራን በተሳተፉበት የፖለቲካ ፓርቲዎችም ጥናት አድርገው ይዘው ቀርበው መድረክ ተፈጥሮለት በዛ መድረክ ላይ ውይይቱ ዳብሮ ለተወካዮች ምክር ቤት ቀርቦ በተወካዮች ምክር ቤት በኩል የሚጸድቅበትን መንገድ ማመቻቸት ይቻላል የሚል ተስፋ ሰጠውናል። ተመጣጣኝ ውክልና የሚለውን ጥያቄያችሁን በተመለከተ ነ ሁሉንም አጠቃላይ አዋጅ ችግሮችንም አጠቃላይ አዋጁ ተመጣጣኝ ውክልናንም ይጨምራል፣ እሱንንም ይጨምራል። ይበጃል የተባለውን ነገር በተጠና መንገድ እኛም ይዘን እንቀርባለን፣ ሌላውም ይዞ ይቀርባል። በውይይት ዳብሮ ምሁራን ተሳትፈውበት የጋራ ምክር ቤቱን በዚህ ትልቅ ኃላፊነት ወስዶ ኢህአዴግም በዚሁ ትልቅ ተሳትፎ አድርጎበት ለተወካዮች ምክር ቤት ቀርቦ ወደ ህግ የሚቀየርበት መንገድ ማመቻቸት ይቻላል ነው። እዚህ ላይ ግን የጊዜ ሰሌዳ ወጥቷል? ለምሳሌ ይሄ ወይስ ድፍን ያለ ቃል መግባት ነው? በነዚህ ቀጣዮች ወራት ወይ በቀጥሉት ጥቂት አመታት እንዲህ አይነት ነገሮች አሉ ወይስ ኃላፊነቱን እንግዲህ ለጋራ ምክር ቤቱ ሰጠው ነው የሄዱት። በዚህ ጉዳይ ላይ የጋራ ምክር ቤት አባላት ጠንክረው መስራት ይጠበቅባቸዋል፣ ግፊትም ያስፈልጋል እንጂ በመንግስት ደረጃ በዚህ ደረጃ በዚህ ደረጃ በዚህ ጊዜ ተብሎ የተቀመጠ ነገር የለም። ነገር ግን የጋራ ምክር ቤት አባላት በዚህ ጉዳይ ላይ ጠንክረው መስራት እንዳለባቸው ለአሰራሩም እያንዳንዳቸው ኃላፊነት መውሰድ እንዳለባቸው የራሳቸውንንም ችግር መርምረው ጠንከር ብለው መቅረብ ቢችሉ በጋራ ምክር ቤቱ በኩል ተሳትፏቸው የጎለበተ ከሆነ በኢህአዴግም በኩል ይሄንን ተሳትፎ በስፋት ማስኬድ እንደሚቻል እና ይሄ ከመጣ አጠቃላይ ሂደቱን አጠር ባለ ጊዜ ውስጥ መገምገም የሚያስችል መድረክ እንደሚኖር ነው የገለጹ። ለመሆኑ የአብላጫ የምርጫ ስርዓትና የተመጣጣኝ ውክልና የምርጫ ስርዓት ከኢትዮጵያ ተጨባጭ ሁኔታ አንጻር እንዴት ይታያሉ? በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ትምህርት ክፍል መምህር የሆኑት ዶክተር አስናቀ ከፋለ ያብራራሉ። የሁለቱን የምርጫ ስርዓቶች ምንነት በመግለጽ ምን የጀመሩት በመጀመሪያ እነዚህ አሁን ያነሳቸው ጉዳዮች የምርጫ ስርዓት ነው የምንላቸው። ምንድነው የምርጫ ስርዓት ዜጎች ድምፅ ከሰጡ በኋላ ይሄ ድምፅ እንዴት ወደ ፓርላማ ምክር ቤት ውስጥ ባሉ መቀመጫዎች ወደ ስልጣን ይሸጋገራል ነው። ሁለት አይነቶች ናቸው በዓለም ላይ በአብዛኛው የሚተገበሩት። አንደኛው የአብላጫ ድምፅ አብላጫ ድምፅ ያገኘ አንዳንድ ጊዜ ደግሞ ማጆሪቲ ወይም ደግሞ ከ50 ፐርሰንት በላይ ድምፅ ያገኘ ፓርቲ በአንድ የምርጫ ወረዳ ውስጥ የሚያሸንፍበት ነው። ሌላኛው ደግሞ የተመጣጠነ ውክልና ፓርቲዎቹ የተመጣጠነ ባገኙት ድምጽ መሰረት በመቶኛ በሚያገኙት ድምጽ ተሰልቶ መቀመጫዎችን የሚከፋፈሉበት ነው። ይሄ ነው የሁለተኛው። ምንድ ነው የሚያደርገው? መራጮች በሚሰጡት በመቶኛ ይሰላና በዛ መሰረት መቀመጫዎችን ያገኛል። ሁለት አይነት አካሄድ አለ። አንዳንድ ጊዜ የፓርቲ የእጩዎች ሊስት ይወጣል። በእጩዎቹ ሊስት መሰረት የህዝቡ ድምፅ ታይቶ በዛ መሰረት ክፍፍሉ ይደረጋል። ይሄ እንግዲህ ጥቅሙ ምንድን ነው? ወደ ጥቅሙ ከመግባት ቦት በፊት ግን አሁን ለምሳሌ አሁን የአብላጫ የምርጫ ስርዓት ያሉት ዊነር ቴክስ ኦል የሚባለው ያሸነፈ ሰው ሁሉንም ጠቅሎ ይወስዳል የሚባለው አይነት ነው። ሁለተኛ የወጡት ምንም አያገኙ አይነት ነው። በትክክል በእንግሊዝኛው ምን ይባላል? ፈርስት ፓስ ደ ፖስት ወይም ደግሞ ዊነር ቴክስ ኦል የሚባለው ነው። ለምሳሌ በፐርሰንቴጅ ብናየው በአንድ የምርጫ ወረዳ ውስጥ ሶስት ፓርቲዎች ቢወዳደሩ አንዱ ፓርቲ 33 በመቶ ቢያገኝ፣ አንዱ ፓርቲ 35 በመቶ ቢያገኝ፣ አንዱ ፓርቲ 32 ቢያገኝ በአብላጫ የምርጫ ስርዓት መሰረት 35 ድምፅ ያገኘው ስልጣን ላይ ይወጣል። 65 በመቶ ድምፁ ይባክናል ማለት ነው። የአብላጫ የምርጫ ስርዓት የምንለው ይሄ ነው። አንዳንድ ሀገሮች ግን ይሄን አሻሽለው አብዛኛውን ድምፅ የማግኘት ዝም ብሎ በአብላጫ ብቻ ሳይሆን ከ50 ፐርሰንት በላይ በአንድ የምርጫ ወረዳ ውስጥ ድምፅ ከጣሉ ዜጎች መካከል ያንን ያገኘው ወደ ፓርላማ የሚገባበትን ስርዓት የሚነድፉ አሉ። በእኛ ሕገ መንግስትና በብዙ አገሮች ግን የተለመደው አሜሪካንም እንግሊዝንም በብዙ ሀገራት ግን እየተከበረ ያለው የአብላጫ የምርጫ ስርዓት አብዛኛውን ሳይሆን አብላጫውን ድምፅ ያገኘው ፓርቲ መቀመጫውን ወይም እጩ መቀመጫውን የሚወስድበት የምርጫ ስርዓት ነው ያለው። አሁን እንግዲህ በኢትዮጵያ ውስጥ በሕገ መንግስቱ መሰረት እርስዎም እንዳሉት የአብላጫ ድምፅ የምርጫ ስርዓት እየተተገበረ ነው ያለው። 547 የምርጫ ክልሎች አሉ በሀገሪቱ ውስጥ። ከ547 የምርጫ ክልሎች ቅድም ባስቀመጠው እስሞ እንዳሉት አራት ፓርቲ ቢወዳደር በአንድ የምርጫ ክልል ለምሳሌ አንደኛ የወጣው የተሻለ ድምጽ ያገኘው ፓርቲ የሌሎቹ ከግምት ሳይገባ የእሱ ውጭ ብቻ ፓርላማ የሚገባበት ሁኔታ ነው ያለው እስካሁን ባለው ግን፣ የተመጣጣኝ ውክልና ስርዓት ይተገበር ቢባል ኢትዮጵያ ውስጥ ይሄ ሙሉ በሙሉ ይቀየራል ነው ማለት ነው። እንዴት ነው የሚሆነው? አስቸጋሪ ጥያቄ ነው። የተመጣጠነ ውክልና የምርጫ ስርዓት ቢተገበር ውጤቱ የተለያየ ነው የሚሆነው ያለውን ለምሳሌ የእንግሊዝ ፓርላማ አወቃቀር ላይ ብዙ ውይይቶች አሉ ያለው። የዚህ የአብላጫው የምርጫ ስርዓት በእንግሊዝ ሀገር ውስጥ የፓርቲዎችን አዳክመዋል፣ የተወሰኑ ፓርቲዎች ብቻ እንዲያይሉ ሆኗል በሚል የተለያዩ ጥናቶች ተደርጎ አሁን ባለው ፓርላማ እንኳን ቢሆን የዚህ የተመጣጠነ የምርጫ ውክልና ቢወስዱ ፓርላማ ውስጥ ያለው ስብጥር የተለየ ሊሆን ይችላል የሚል በቁጥር ደረጃ የተደገፉ ጥናቶችን ማየት ያለው ልዩነት ሊያመጣ ይችል ይሆናል። በመሰረቱ ግን የነዚህ አይነት ሁለቱ የምርጫ ስርዓቶች የተለያየ በጎም የተለያየ ጉዳትም ያላቸው መሆኑን ማጤን እንዲሁ ዝም ብሎ የምርጫ ስርዓትን በመቀየር ችግሮች ይለወጣሉ፣ ይስተካከላሉ ማለት ይቻላል አስቸጋሪ ይመስለኛል። እነዛ ማለቱ ጥሩ ወደ ነጥቡ መጥተውልኛል። ቅድም ሊያነሱት የነበረው ጥቅሙና ጉዳቱ ሁለቱም እንግዲህ የራሳቸው አዎንታዊና አሉታዊ ጎኖች ይኖሯቸዋል። ጥቅምና ጉዳት ከምንለው አዎንታዊና አሉታዊ ገጽታዎቻቸው ምንድን ናቸው? እነዚህ ሁለት የምርጫ ስርዓቶች እንግዲህ ይሄ የመጀመሪያው አብላጫ የምንለው የምርጫ ስርዓት ከፍተኛ የሆነ ጥቅም አለው ተብሎ የሚታመነው ወይም ደግሞ በዓለም ላይ እንግዲህ በታሪክም ቀድሞ የመጣው እሱ ነው የምርጫ ስርዓት ነው። ዋና ጥቅሙ ምንድ ነው? የመንግስትን በመንግስት አሰራር ውስጥ በስልጣን ላይ መረጋጋትን ያሰፍናል ነው አንድ ፓርቲ አብላጫውን ድምፅ አግኝቶ ስልጣን ከያዘ ያለውን ፕሮግራሙን የማስፈጸም የመንግስት ስርዓት የተቀላጠፈ የመሆን ጉዳይን ስለሚያመጣ የፖለቲካ ስርዓቱን ውሳኔዎች ይቀላጠፋሉ። ፖለቲካ ስርዓቱን ያረጋጋል። ውሳኔዎች ይቀላጠፋሉ። ፖሊሲዎች በቀላሉ አንድ ጊዜ የሕዝቡን ታማኒነት ያገኘው ፓርቲ ፖሊሲዎቹን ይነድፋል። በተሰጠው ጊዜ ውስጥ እነዛን ለመተግበር ጥረት ያደርጋል። የተረጋጋ መንግስት ያመጣል ማለት ነው። በሌላ በኩል ጉዳቱ ምንድን ነው? ቅድም እንዳልነው የህዝብ ድምፅ የሚባክንበት የተለያዩ ትንንሽ ፓርቲዎች፣ በተለይ ደግሞ አናሳ የሆነ የፖለቲካ አስተሳሰብ ወይም ደግሞ በቁጥር አናሳ የሆኑ ወገኖች የሚሳተፉበትን እድል እየማጠው ሁኔታ በማምጣቱ ብዙ ጊዜ እንግዲህ አሁን ባለው በፖለቲካል ሳይንስ ውይይት የዲሞክራሲ እጥረት አለበት የሚባል ግንዛቤ በመኖሩ በብዙ ሀገሮች፣ ለምሳሌ እንግሊዝን ጨምሮ ሌሎች ብዙ ሀገሮች ውስጥ ከዚህ የምርጫ ስርዓት እንዴት ልናሻሽል እንችላለን የሚል ብዙ ጥናቶችና ውይይቶች እየተካሄዱ ነው። ለምሳሌ በእንግሊዝ ሀገር ላይ አንድ ያየሁት ጥናት የሚያሳየው ከወግ አጥባቂ ፓርቲ ውጭ ያሉት ሌሎች ፓርቲዎች ሁሉ አዲስ የምርጫ ስርዓት ማዘጋጀት ይገባናል የሚል እምነት አላቸው። አፍሪካ ውስጥ ደግሞ የዚህ የተመጣጠለ የምንለውንም የምርጫ ስርዓት የያዙ አንዳንድ ሀገሮች አሉ። ያ በመሆኑ ዛሬ ዲሞክራሲያዊ ናቸው እነሱ ሀገሮች ማለትም አንችልም። ደቡብ አፍሪካ አይነቶች፣ ለምሳሌ ደቡብ አፍሪካ ሌሎችም አሉ። የተመጣጠነ ስርዓት ብቻ በመሆኑ አንድ ሀገር በዲሞክራሲ እንደመጠቀ የተረጋጋ ይሆናል ማለትም አይቻልም። የተመጣጠነ የምርጫ ስርዓት ቅድም እንዳልኩ የዜጎች ድምፅ እንዳይባክን ያደርጋል። በተለይ ደግሞ የተለያየ አስተሳሰብ እና የተለያየ አይነት ማይኖሪቲ ወይም ደግሞ አነስ ያለ ፖለቲካ ድጋፍ ያላቸው ወይም በቁጥር ማነስ ያሉ ማህበረሰቦች ባሉባቸው ሀገሮች ውስጥ የፖለቲካና ውክልናን በማዛመድ ዲሞክራሲን የሚያጠናክርበት ጉዳይ ስለሚሆን ተወዳጅነትና ተመራጭነት አለው። ብዙ አውሮፓ ሀገሮች የዚህ የተመጣጠነን የምርጫ ስርዓት ይጠቀማሉ። ለምሳሌ በቅርቡ እንኳን ቤልጅየም የዚህ የማይኖሪቲ ሁለት ትልልቅ የፖለቲካ በሁለቱ ህዝቦቿ መካከል ባለው ግጭት ምክንያት የፈረንሳይኛና የደጅ ተናጋሪ ተናጋሪዎች የፖለቲካ ስርዓታቸውን በሚያሻሽሉ ጊዜ አንዱ ያደረጉት ነገር ምንድን ነው? የተመጣጠነ የምርጫ ወክልና መዘርጋት ፌዴራላዊ መንግስት ማቋቋም ነው ያደረጉት። ያ በተወሰነ መልኩ የፖለቲካ ውጥረቱን አርግቧል። የተወሰነ ጊዜ ሰጥቷቸዋል። በሌላ በኩል ደግሞ የዚህ የተመጣጠነ የምርጫ ውክልና ያለው ችግር ምንድን ነው? የተረጋጋ መንግስት ላይ መሰረት ይችላል። ፖሊሲዎች ውጤታማ በሆነ መልኩ ላይቀጥሉ ወይም ደግሞ ላይተገበሩ ይችላሉ። ለምሳሌ ለምሳሌ የቤልጅየምን ብንመለከት ከምርጫ በኋላ ሁለት ሶስት ወር መንግስት ላይ መሰረት የሚቆይበት ሁኔታ ነው ያለው። በተለይ ደግሞ አዳጊ ለሆኑ ሀገሮች እንደ ኢትዮጵያ ላሉ እኔ የሚመስለኝ ምንድን ነው የዚህ መንግስትና መስተዳድር የሚለው ልዩነት እጅግም ጎልቶ ጠንክሮ ባልወጣባቸው መስተዳድሩ እና መንግስት በጣም ለመለየት በሚያስቸግርባቸው ሁኔታዎች መስተዳድሩና መንግስቱ ሲሉ በእንግሊዝኛው በጣም የተሻለ ይሆናል። ስቴትን ገቨርመንት የምንለው ነው። በአማርኛ ትንሽ አስቸጋሪ ነው። ለምሳሌ የአሜሪካ መንግስት ስንል ከፕሬዚደንቱ አሁን በስልጣን ላይ ካለው ከፓርቲዎቹ፣ በላይ የሆነ ተቋሞቹንም፣ ቢሮክራሲውንም፣ ህገ መንግስቱ በአጠቃላይ እነዚህ የመንግስታዊ መዋቅሮችን የሚያካትት መንግስት ይሄዳል ይመጣል ማስተዳደር ይሄዳል ሊመጣል። መንግስትን ቋሚ የሆነ ስቴት የምንለው ጠንካራ የሆነ ኢንስቲትዩሽን በብዙ አዳጊ ሀገሮች ውስጥ ያን ያህል አልተመሰረተ በመሆኑ እንደዚህ አይነት የምርጫ ስርዓት ቢከተሉ፣ መስተዳድሩ እንቅፋት ቢፈጥረው መቋቋም ለምሳሌ ቤልጅየም ውስጥ ቅድም እንዳልኩት ሶስት አራት ወር መንግስት ሳይ መሰረት የሚቆይበት ሁኔታ ነው ያለው። ዛሬ እንደዚህ አይነት ሁኔታዎች በአፍሪካ ውስጥ ቢከሰቱ የፖለቲካ መረጋጋት ላይ ምን አይነት ችግር ነው የሚያመጣው? ብዙ የጸጥታ ስጋቶች ባሉባቸው አካባቢዎች እንደዚህ አይነት የምርጫ ስርዓት ተፈላጊውን ጉዳይ ያመጣሉ፣ የተረጋጋ መንግስት ይመሰረታሉ። ከሁለተኛው ዓለም ጦርነት በኋላ ጣሊያን እንደዚህ አይነት የምርጫ ስርዓት ነው የምትከተለው። ጣሊያን ውስጥ በርካታ መንግስታት ሄደዋል መጥተዋል። ያ ኢኮኖሚው ላይ የፖለቲካ እድገት ላይ ያስከተለው የራሱ ተጽዕኖ ያለው መሆኑ የታወቀ ነው። ስለዚህ አንዱ የምርጫ ስርዓት የራሱ የሆነ ጠቀሜታ አለው። ሌላው የምርጫ ስርዓት የራሱ የሆነ ጉዳት አለው። አንዳንድ ሀገሮች እንዲሁም ሁለቱን ለማመጣጠን ከሁለቱም በመውሰድ እንዲያው የተደባለቀ አይነት የምርጫ ስርዓት እየዘረጉ ሀገሮች አሉ እንደ ጀርመንን የመሳሰሉ የተወሰነውን በፓርላማ ውስጥ ያለውን ምርጫ በተመጣጠነ ውክልና፣ ሌላውን ደግሞ በአብላጫ ውክልና አድርገው የሚንቀሳቀሱ ሀገሮችም አሉ እንግዲህ ምንድነው ተመጣጣኝ ውክልና ላይ እርስዎ ያነሷቸው አሉታዊ ጎኖች የሚመነጩት ፓርላማው ውስጥ ብዙ አይነት ፓርቲዎች ስለሚኖሩ መንግስት ለመመስረትም ምናልባት መቀናጀት ስለሚያስፈልጋቸው ውሳኔዎች ቶሎ ቶሎ ላይ ይወሰኑ ይችላሉ። መረጋጋት ላይ ኖሩ ይችላል። ተቋማት ባልተጠናከሩበት ሁኔታ ደግሞ ይሄ በተለይ አፍሪካ ውስጥ ላይ አስኬድ ይችላል የሚል ስጋት ነው ያንጸባረቁት። ነገር ግን እርስም እንዳሉት ቀደም ሲል በተመጣጣኝ ውክልና ስርዓት ውስጥ ደግሞ ሁሉንም መወከል ይቻላል እንደ ኢትዮጵያ ባለ አገር ለምሳሌ በርካታ ብሄር ብሄረሰቦች፣ ቋንቋዎች፣ የተለያዩ ሃይማኖቶች፣ እምነቶች ባሉበት አገር ውስጥ ሁሉም ሊወከሉ የሚችሉበት የተለያዩ የፖለቲካ አመለካከቶች የሚጨምር ባሉበት ሀገር፣ ሌላው ቀርቶ በህገ መንግስቱ ላይ እንኳን አንድ የጋራ መግባባት አለ በማይባልበት ሀገር ውስጥ በተለይ በፖለቲካ ኃይሎቹ መካከል ለማለት ነው፣ እንዲህ አይነት ውክልና ሞር ዲሞክራሲ የበለጠ ዲሞክራሲያዊ አይሆንም ወይ ሲሉ የሚጠይቁም አሉ። ይሄ በእውነት ለመናገር የምርጫ ስርዓት ብቻ የፖለቲካ ስርዓቱን ያሻሽላል አንድ የምርጫ ስርዓት የተመጣጠነ የምርጫ ስርዓት በመዘርጋታችን የዲሞክራሲያዊ ስርዓቱ የተለየ ይሆናል የሚለው ትንሽ አስቸጋሪ አነጋገር ይመስለኛል። ለምሳሌ ሩሲያ አሁን በአሁኑ ወቅት ሩሲያ የምትከተለው የምርጫ ስርዓት የዚህ የተመጣጠነንም የሚያካትት ነው። ያ በመሆኑ ዛሬ የሩሲያ ዲሞክራሲ ተጠናክሯል፣ የተሻለ ሁኔታ አለ ለማለት ትንሽ አስቸጋሪ የሚሆን ይመስለኛል። ግን ሩሲያ ፕሬዚዳንታዊ መንግስት ስርዓት ያላት በፓርላማ ውስጥ ግን የምርጫ ስርዓታቸውን ይህንን በተወሰነ መልኩ የሚከተሉበት ሁኔታ ነው ያለው። በሌላ በኩል የኢትዮጵያን ህገ መንግስት እንመለከት። እንደተባለውም በህገ መንግስቱ የአብላጫ የምርጫ ስርዓት ነው የምንከተለው። የተወሰኑ መቀመጫዎች፣ ወደ ሀያ የሚሆኑ መቀመጫዎች አናሳ ለሆኑ የህብረተሰብ ክፍሎች ይተዋሉ የሚል ድንጋጌ በህገ መንግስት ውስጥ አለ። ያ ዝርዝሩ ይወጣል፣ ይወሰናል የሚል ነገር ነው በህገ መንግስቱ ያለው። ያ ነገር እንዴት እንደተተረጎመ ይወጣል መሰለኝ እስከማውቀው ድረስ እና የምርጫ ስርዓት የዲሞክራሲ ስርዓቱን የሚያጠናክረው ከምርጫ ስርዓት ባለፈ ፖለቲካ ፓርቲዎች እንዴት ነው የሚንቀሳቀሱት፣ ራሳቸው አደረጃጀታቸው እንዴት ነው፣ በመንግስት ስጥ በስልጣን ላይ ያለው ፓርቲ የፖለቲካ ምህዳሩ ምን ያህል ነው፣ የሲቪል ሶሳይቲ የሲቪል ማህበረሰቡ፣ የሚዲያው፣ ሌሎች የዚህ ሁሉ መስተጋብር ውጤት ነው የሚሆነው እንጂ የምርጫ ስርዓትን ብቻ በመቀየር የተለየ ሁኔታ የተለየ የዲሞክራሲ ነው የሚያፋጥንና የሚያጠናክር ሁኔታ ይመጣል ለማለት ትንሽ አስቸጋሪ ይመስለኛል። ለምሳሌ ኢትዮጵያ ውስጥ አሁን በቅርቡ የተካሄደውን ምርጫ እንውሰድ። ከአንድ ዓመት በፊት በ2007 ዓ ም አንድ ፓርቲ የኢትዮጵያ ምርጫ ቦርድ በሰጠው ወይ ደግሞ ባሳወቀው ውሳኔ መሰረት አንድ ፓርቲ ሁሉንም 547ቱንም መቀመጫዎች ወይም አምስት መቶ ሁለቱ መቀመጫዎች ሲደመር አጋር ፓርቲዎች አግኝተው ፓርላማው ውስጥ ተቃዋሚዎች ያልገቡበት ሁኔታ ተፈጥሯል። እንበልና የኢትዮጵያ የምርጫ ስርዓት የተመጣጣኝ ወክልና ስርዓት ቢሆን ኖሮ እንደዚህ አይነት ሁኔታዎች ሊፈጠሩ የሚችሉበት እድል አለ። ለምሳሌ ሁሉንም አንድ ፓርቲ ሊያሸንፍ የሚችልበት ይህ ለውጥ ሊያመጣ ይችላል። ቅድም እንዳልኩ ትንሽ ጠለቅ ያለ ጥናት ሊጠይቅ ይችል ይሆናል። አሁን ያለውን የምርጫ ውጤቱም ፓርቲዎቹ በተለያየ ቦታ ላይ ያገኙትን ውጤቶች ደምሮ የዚህ የተመጣጠነ ውክልና ብንከተል ኖሮ ምን ያህል ለውጥ ያመጣል የሚለውንም ማጥናት ይቻላል። ሊያመጣ ይችላል። ያ ግን የተወሰነ ለውጥ ሊያመጣ ቢችልም የዲሞክራሲ የሆነ መንግስት እንግዲህ ኢትዮጵያ ውስጥ ዲሞክራሲ አዲስ ስርዓት ነው። ገና በሂደት ላይ ያለ ነው። የራሱ ችግር መውጣትና መውረድ የሚያጋጥመው ነው። ይህም በማድረግ ብቻ ዲሞክራሲያዊ ስርዓቱን ኢትዮጵያ ውስጥ ለማጠናከር ይቻላል የሚለው አንድ በጣም ትንሽ በአስተሳሰብ ደረጃ ትንሽ አስቸጋሪ ይመስለኛል ከሱ ይሄ አንድ ነገር ሊሆን ይችላል። ሊጠና ይገባል። የራሱን ጉዳት አለው። እንደ ኢትዮጵያ አይነት ብዙ ብሔር ብሄረሰቦች፣ ሃይማኖቶች ባሉበት አገር ላይ እንደዚህ አይነት የምርጫ ስርዓት ብንዘረጋ መንግስት ለማቋቋም የሚያስቸግር ከሆነ ለምሳሌ ቅድም በቤልጅየም ላይ ያነሳሁት ሁሉም መቀመጫ ያገኝና ከዛ አንድ ላይ መጥቶ መንግስት መመስረት ላይችሉ ይችላሉ። መንግስት መንግስት መመስረት የማይቻል ቢሆን ቀውስ የሚያመጣ ቢሆን በጸጥታም ላይ በልማትም ላይ ለምሳሌ እነዚህ ሀገራዊ ትልልቅ ሀገራዊ ፋይዳ ያላቸው ትልልቅ ፕሮጀክቶች ለማ ያካሄድን የተጠናከረ መንግስት ያስፈልጋል። ይህንን ዛሬ ወቅት በወቅቱ ወቅታዊ ችግርኛው አጋጥሞናል ብለን ወደዚህ አይነት የምርጫ ስርዓቶች መግባት አለብን የሚለው ትንሽ አስቸጋሪ ይመስለኛል። በመሰረቱ ማጥናት ያ ሰው ያሉት ለምሳሌ የአለፈው ዓመት የምርጫ ውጤትን ተመልክቶ አይ ወደዚህ ይሄኛው ነው መፍትሄ የሚለው ትንሽ የሚያስካሄድ አይመስለኝም። ከዚህ ይልቅ ምንድነው መደረግ አለበት? አጠቃላይ ሆኑ ምን አይነት አካሄድ ለምን እንደዚህ አይነት ችግር ውስጥ ገባን? ከዚህ አይነት ነገር ውስጥ መውጣት የሚገባን በማድረግ ነው። የምርጫ ስርዓቱ የትኛው ሊሻጅ ይችላል። አንዳንዶች ሀገሮች ቅድም እንዳልኩት የተቀላቀለ የሚያደርጉም አሉ። የተለያየውን ከዚህ ከሁለቱንም ወስደው ከሁለቱም ጠንካራ ጎን የሚሉትን ወስደው የምርጫ ስርዓታቸውን ዲሞክራሲያቸውን ለማጠንከር የሚሞክሩበት መንገድ ነው ያለው። ማጥናት የሚጠይቅ ይመስለኛል። ጠለቅ ያለ ውይይት ማድረግ የሚያስፈልገው፣ ሴናሪዎቹን በተለያየ መልኩ ማየት፣ ሌሎች እስከዚህ ከምርጫ ስርዓት ውስጥ ውጭ ያሉ ጉዳዮች ምንድን ናቸው የሚል መመልከት የሚጠይቅ ይመስለኛል። ዶክተር አስናቀ እንግዲህ ለዚህ ውይይታችን መነሻ የሆነው አሁን በቅርቡ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አገር አቀፍ የፖለቲካ ፓርቲዎች ምክር ቤት ከሚባለው ወይም የምርጫ ስነ ምግባር ደንብ የፈረሙ ፓርቲዎች አባል ከሆኑበት ምክር ቤት ጋር ውይይት አድርገው ነበር እና አንዳንድ ፓርቲዎች የተመጣጣኝ ውክልና ስርዓት ኢትዮጵያ ውስጥ ቢተገበር ይሻላል በተለይ ፓርቲዎቹ ውክልና እንዳያገኙ በፓርላማ የሚል ጥያቄ አንስተው ጠቅላይ ሚኒስትሩ ለውይይት በመቅረቡ ችግር እንደሌለባቸው ምሁራንም ሀሳብ ሊያነሱ እንደሚችሉ ኢህአዴግም የራሱን ይዞ እንደሚቀርብ ሌሎቹም እየራሳቸውን ይዘው ቀርበው ውይይት ቢደረግበት ቅሬታ እንደሌላቸው ይሁንታ ሰጥተዋል ብለዋል። አንድ የተቃዋሚ ፓርቲ መሪ የኢዴፓው ሊቀመንበር ዶክተር ጫኔ ከበደ ለቪኦኤ ሲናገሩና አሁን እንዲህ አይነት ውይይት ቢካሄድ ኢትዮጵያ ውስጥ እንደ አይነት ውይይቶች ቢነሱ ምሁራን የተሳተፉበት ለኢትዮጵያ የሚሻለው የትኛው መንገድ ነው በሚል በዋነኛነት የሚያከራክሩ ነጥቦች የትኞቹ ናቸው ይላሉ ነካክተዋቸዋል። ቅድም በእርግጥ በዋነኛነት በሁለት ወይ በሶስት ቦታ ከፍለው ሀሳቦችን ሊያከራክሩ የሚችሉት። ውይይቱን አልተከታተልኩም በሆነ ለመናገር፣ ያም ሆኖ መወያየቱ ተገቢ ይመስለኛል። መነሳቱ ችግር ያለው አይመስለኝም። ትልቁ ቅድም እንዳልኩት ግን የምርጫ ስርዓቱ አንዱ ነገር ሊሆን ይችላል። እነዚህ አይነት የምርጫ ስርዓቶች በአውሮፓ ውስጥ በሚወሰዱበት ጊዜ እንደኛ የበዛ ብዙ የተወሳሰበ የዚህ የዳይቨርሲቲ ሁኔታ ያለበትም አደለም። ብዙአብዙሃነታቸው ሞር ወደ አይዲዮሎጂካል አይነት ብዙሃነት በዚህ በሪዮት አለም ልዩነት እንዲሁም አንዳንዶቹ የዚህ የተመጣጠነ የምርጫ ውክልና በሚወስዱ ጊዜ ምንድ ነው የሚያደርጉት? አገሪቱን በሙሉ እንደ አንድ የምርጫ ወረዳ ወስደው ፓርቲዎቹ ሊስታቸውን አዘጋጅተው ተወዳድረው በሀገር አቀፍ ደረጃ ባገኙት መቶኛ ወይም ያገኙት የድምፅ መጠን ፓርላማ ውስጥ መቀመጫ የሚከፋፈሉበት ነው። ኢትዮጵያ ውስጥ ላይ ኢትዮጵያ ውስጥ ግን የምንመለከትበት ጊዜ አንዳንዶቹ ፓርቲዎች በሀገር አቀፍ ደረጃ የሚወዳደሩ ናቸው። አንዳንዶቹ ፓርቲዎች በክልል ደረጃ የሚወዳደሩ ናቸው። አንዳንዶቹ ፓርቲዎች እንዲሁም ከክልልም ወረድ ብሎ በዞንና በወረዳ ደረጃ የተደራጁ በመሆናቸው እንግዲህ ይሄ ቅድምም ከሀገሪቷ ልዩነቱ ወይም ደግሞ የዳይቨርሲቲው የተወሳሰበ ብዙሃነታችን ከፍ ያለ ከ85 ብሔረሰብ በላይ ያለበት አንዳንዱ ብሔረሰብ በቁጥር በሚሊዮን የሚቆጠር ከ20፣ 30፣ 40 ሚሊዮን የሚሆን አንዳንዱ ደግሞ በጣም አነስተኛ የሆነበት ስለሆነ ትንሽ አስቸጋሪ ይመስለኛል። አውሮፓ ውስጥ የተሞከረ የምርጫ ስርዓት ኢትዮጵያ ውስጥ ብናመጣው እንዲያው በአንድ ጊዜ መፍትሄ ሊሆን ይችላል የሚለው ትንሽ የሚያወዛግብና የሚያወያይ ነው። ግን መወያየቱ ተገቢ ይመስለኛል። አውሮፓ ውስጥ የተሞከረ ሲሉ ግን አፍሪካ ውስጥም ከደቡብ አፍሪካ ሌላ ደቡብ አፍሪካ ምናልባት በጣም አፍሪካ ውስጥ በንጽጽር ያደገ አገር ነው ሊባል ይችላል። ግን በዛ ደረጃ የሌሉ የአፍሪካ ሀገራትም ይጠቀሙበታል። ደቡብ አፍሪካ ምን እኮ ብንመለከት አሁን ላለፉት ከዚህ ከአፓርታይድ መውደቅ ጀምሮ የአንድ ፓርቲ የበላይነት ያለበት መንግስት ስርዓት ነው ያለው። ደቡብ አፍሪካ ውስጥ ኤኤንሲ እንዲያውም ዶሚነንት ፓርቲ ከሚባሉት የዚህ አውራ ፓርቲ ስርዓትን ያራምዳሉ ከሚባሉት መንግስታት ወይም ፓርቲዎች መካከል አንዱ ነው እና የአንድ ምርጫ ስርዓት መከተላቸው የተለየ ነገር ያመጣና የስልጣን መጋራት ውስጥ ተቃዋሚዎች የገቡበት ሁኔታ አይደለም ያለው። ተቃዋሚዎቹ በእርግጥ ፓርላማ ውስጥ አሉ። እኛም አገር እኮ አሁን ከዚህ ካለፉት ሁለት ምርጫዎች በፊት በነበረው ሁኔታ ፓርላማ ውስጥ ፖለቲካ ፓርቲዎች እንዲሁም ፖለቲካል ፓርቲዎች የመጀመሪያውን ምርጫ ብዙም አልተሳተፉም ሁለተኛው ምርጫ ላይ ብዙም ሳይንቀሳቀሱ የተወሰኑ ፖለቲካ ፓርቲዎች ፓርላማ ውስጥ ገብተዋል። ከወዲያኛው ምርጫ ይሄ አወዛጋቢ በ97 ምርጫ ላይ ብዙ ፖለቲካ ፓርቲዎች ብዙ ውክልና አግኝተዋል። እንግዲህ ይሄ የሚያሳየው የምርጫ ስርዓቱ ብቻ አይደለም ችግሩ ከሁለቱም ከገዢው ፓርቲ ከፖለቲካ ፓርቲዎቹ መካከል ያሉ ችግሮች ምንድን ናቸው? የፖለቲካ ምህዳሩ እንዴት ነው? ይህ ነገር እንዴት ይሻሻላል? ፓርቲዎቹ ውክልና እንዴት ሊያድግ ይችላል? የመድብለ ፓርቲ ስርዓቱ እንዴት ሊጠናከር ይችላል የሚለውን አብሮ ማየቱ ተገቢ ይመስለኛል። ይሄኛው ብቻ አንዱን ነገር ቆንጽሎ ማውጣቱ ያን ያህል የሚያስገድ አይመስለኝም በኔ ግምት። ዶክተር አስናቀ ከፋለ፣ በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ትምህርት ክፍል መምህር፣ በጣም አመሰግናለሁ ስለ ጊዜዎት። እኔም አመሰግናለሁ አቶ እስክንድር ዶክተር አስናቀ ከፈለንና ባልደረባዬን እስክንድር ፍሬውን አመሰግናለሁኝ። ወደ ተከታይ ዝግጅቶች ከማለፋችን በፊት አንዳንድ አጠር አጠር ያሉ ማሳሰቢያዎችን፣ ማስታወቂያዎችን ልንገራችሁ። ዝግጅቶቻችንን በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን ኃይሉ ፕሮግራሙን ትመራለች። አሁን ምርጥ ምርጥ የሆኑ ጣዕመ ዜማዎችን የምትኮመኩሙበት የሙዚቃ ቃና ይከተላል። ለጽዮን ግርማ ላስረክባችሁ። እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሻው ጽዮን ግርማ ነኝ። እስከ ፕሮግራሙ አብቂያ አብራችሁኝ ቆዩ። ለዛሬ የመራረጥኳቸው ዜማዎች የተቻኮሉ መንፈሶችን የሚያረጋጉ ለስለስ ያሉ ሙዚቃዎችን ነው። የመጀመሪያው ምርጫይም የጆን ሌጀንድ ስቴይ ዊዝ ሚ ይሰኛል። Morning brings the sunrise, and the flowers bloom in springtime. On my loving, you can rely, yeah, and I'll stay with you. ሌጀንድ ስቴይ ዊዝ ሚ ሲል ያቀነቀነውን ነበር ያስደመጥኳችሁ። አሜሪካዊው ድምፃዊና የሙዚቃ ግጥም ደራሲ ጆን ሮጀር ስቴቨንስ እንደ አውሮፓውያን አቆጣጠር ታህሳስ 28 1978 ዓ ም ነበር የተወለደው። የመድረክ ስሙም ጆን ሌጀንድ ይሰኛል። ጆን ዘጠኝ ጊዜ የግራሚ አዋርድ ሽልማት አሸንፏል። የጎልደን ግሎብ እና የአካዳሚ አዋርድ ሽልማቶችንም ተቀብሏል። የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ። አስከቲ የሚጋብዛችሁ እውቋ አሜሪካዊት ድምፃዊ የዘፈን ግጥም ፀሐፊና ተዋናይት ቢዮንሴ ኖልስን ስራ ነው። ኢፋ ወሬ አባሆይ ስትል በ2008 ዓ ምት ያቀነቀነችውን ዜማ ነው። And chase after girls I kicked it with who I wanted And I never could confront it for it Cause they stick up for me So first ወረ ቦይ አስከትዬ የምጋብዛችሁ እንግሊዛዊው ኤድ ሺረን በ2014 ዓ.ም የለቀቀውን ፎቶግራፍ የተሰኘ ዜማ ነው። That I know when it gets hard, you know it can get hard sometimes. It is the only thing that makes us feel alive. We keep this love in a photograph. ourselves where our eyes are never closing hearts are never broken and times forever frozen still so you can keep. Forever frozen still So you can keep me inside the እንደ አውሮፓውያን አቆጣጠር በ1991 ዓ ም የተወለደው የጊታር ተጫዋች ድምፃዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ ሀገር ወደ ሎስ አንጀለስ ካሊፎርኒያ ሲመጣ ምንም ገንዘብ፣ ማንም የሚመካበት ሰውና የሚጠጋበት ዘመድ አልነበረውም። ከታዋቂው ተዋናይ ድምፃዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመተዋወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ እድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምፃዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሸረን ከድምፃዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምፃውያን ግጥም በመስጠትም ይታወቃል። ከኤዲ ወደ ጄኔ አይኮል ውሰዳችሁ በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16/1988 የተወለደችው ጄኒ አይኮ በ2013 ዘ ወርስት ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ነው። You got me face down. And don't take this personal. you the worst, you know what you've done to me. And although it hurts, I know I just can't keep running away. running away, keep running away. I don't need you, I don't need you. I I don't need you, I don't need you, but I want you. I don't, to, I don't mean to, I don't mean to, I don't mean to, I don't mean to, but I love you. Tell me what you say now, tell me what you say. You said that you would come again, you said that we would remain friends, but you know that I do not depend on nothing or no one. So why would you show up so uninvited? And just change my mind like that Please don't take this personal But you ain't shit and you weren't special Till I made you so You better act like you know That I've been through worse than you I just can't keep running away wife የጄኒ አይኮ ተወርስትን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦውንስ የአርኤንቢ እና የሶል ሙዚቃ አቀንቃይ ነው። የራሱ ዘፈኖችንም ይጽፋል፣ ፕሮዲሰርም ነው። እንደ ኤሮፓውያን አቆጣጠር በ1969 ዓ ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓ ም ኖባዲ ሲል የተጫወተውን ለስላሳ ዜማ ተጋበዙልኝ። ቀጣዩ ምርጫዬ ነው። ከኪም ኖባዲ ወደ ሪሃና ስቴይ ያልፋለው። ሪሃና በ2012 በሚኪ ኤካ ታጅባይ የተጫወተችውን ስቴይ የተሰኘውን ዜማ ተጋበዙ። ሪሃና ስቴይ ሴቴ የተሰኘውን በሪሃና የተቀነቀነውን ዜማ ነበር ያደመጣችሁት። የተከበራችሁና የተወደዳችሁ አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በምርጫዎች እየተዝናናችሁ እንደሆነ ተስፋ አድርጋለሁ። ወደ ተከታዩ ዜማ እንለፍ። እንግሊዛዊቷ አቀንቃኝና የዘፈን ግጥም ጸሐፊ አደሎሪ ወደ ተጫወተችው ቶትናም ለንደን ውስጥ በግንቦት ወር 1988 ዓ ም የተወለደችው አደል ሙዚቃን ገና በአፍላነት እድሜዋ ነበር የጀመረችው። የዚችን እንስት ድምፃዊ ተወዳጅ ዜማ ሰሟን ላይክ ዩ ሰምተን እንመለስ። I heard that you settled down You found a girl in your are married now. I heard that your dreams came true. Guess she gave you things I didn't give to you, old friend. Why are you so shy? From the light, I hate to turn up out of the blue, uninvited. But I couldn't stay away. I couldn't fight it. I had hoped you'd see my face and that you'd be reminded that for me, it no over. Never. Mind. State. You know how the time flies only. Yesterday was the time of our lives. We were born and raised in a summer haze bound by the surprise. All of our glory days. I hate to turn up out of the blue, uninvited, but I couldn't stay away. I couldn't fight it. I had hoped you'd see my face and that you'd be reminded that for me, it isn't over. Never. Nothing compares, no worries or cares. Regrets and mistakes, their memories made. Who would have known how? ጽዮንን ለድንቅ ግብዣዋ አመሰግናለሁኝ። የማጠቃለያ ዜና ላሰማችሁ። ኢትዮጵያ ካጋጠማት ባለፉት 50 ዓመታት ሁሉ ከደረሱት ድርቆች ሁሉ በከፋው የዘንድሮው ድርቅ ቢያንስ ስድስት ሚሊዮን ሕፃናት እጅግ ለበረታ የምግብ እጥረት መጋለጣቸውን የሕፃናት አድን ወይም ሴቭ ዘ ቺልድረን ዋና ሥራ አስፈጻሚ ኤልቶርኒንግ ሽሚት ተናግረው ዓለም አቀፉ ማኅበረሰብ የኢትዮጵያን መንግሥት ለመርዳት እንዲረባረብ ጠይቀዋል። ታሊባን ከአፍጋኒስታን መንግሥት ጋር ወደ ሰላም ድርድር ጠረጴዛ እንዲመለስ የዩናይትድ ስቴትስ እና አፍጋኒስታን ጥሪ አቀረቡ። ዛሬ ካቡልን የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ከባለሥልጣናቱ ጋር በተወያዩበት ወቅት ሁከት እንዲያበቃና የአፍጋን ሕዝብ ለተራዘሙ ዓመታት ከዘለቀበት የጦርነት መከራ እንዲላቀቅ የታሊባን በሰላሙ ሂደት ውስጥ መሳተፍ አስፈላጊ ነው ብለዋል። የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን ስልጣን እንዲለቁ ተቃዋሚዎች ዛሬ አደባባይ ወጥተው ጠይቀዋል። የጠቅላይ ሚኒስትሩ ቤተሰቦች ሰሞኑን በተጋለጡት ፓናማ ፔፐርስ በሚባለው የገንዘብ ጉዳይ ውስጥ መግባታቸው በመውጣቱ ነው ጠቅላይ ሚኒስትሩ እንዲወርዱ ተቃዋሚዎቹ እየጠየቁ ያሉት። ከዜናው ጋር ቴክኒሽያኑ ቻንግ ሻው ጋንግ ነበር። አብሮኛ መሸው ዜናው በቃ የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። ነገ በመጽሔት እንገናኝ። በእኔ በኩል በምሽቱ ፕሮግራም አዘጋጆች ፕሮግራሙን ከቴክኒክ መሐንዲሶቹ ጋር ባቀናበረችልን ብርሃን ኀይሉና በሌሎችም ባልደረቦች ስም እሰናበታችኋለሁ። ሶሎሞን አባተ ነኝ። ሰላም፣ በደህና ደሩ።